በትግራይ በመቀሌ ከተማ ዜሮ አምስት ተብሎ በሚጠራው አካባቢ ተሰብስበው በነበሩ ወጣቶችና በፖሊስ መካከል በተፈጠረ ግጭት የአንድ ሰው ሕይወት አለፈ። የአይንማኞች ለአሜሪካ ድምጽ እንደተናገሩት የወጣቱ ሕይወት ካለፈ በኋላ በተፈጠረው አለመግባባትም በሁለት ወጣቶች ላይ ጉዳት ደርሷል። በጉዳዩ ላይ ከከተማው ፖሊስ ጽፈት ቤት ይሁን ሌሎች ከሚመለከታቸው መንግስታዊ መስሪያ ቤቶች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ሙሉጌታ ጽብሀ ስለነበረው ሁኔታ የዓይን እማኞችን አነጋግሮ ተከታዩን ዘገባ ልኮልናል። ትናንት እሁድ ከቀትር በኋላ ስምንት ሰዓት አካባቢ በትግራይ ክልል መቀለ ከተማ ዜሮ አምስት ተብሎ በሚጠራ አካባቢ ግድያው በተፈጸመበት አካባቢ ከነበሩ ወጣቶች አንዱ ዮናስ ተፈራ ነው። ወጣቶቹ ጠላ ገዝተው በመንደራቸው በሚገኝ ዛፎች በሚበዙበት አካባቢ ተቀምጠው እየተጫወቱ በነበሩበት ጊዜ ሁለት ፖሊሶች መጥተው እንዲበተኑ እንዳዘዟቸው ዮናስ ያብራራዋል። ተሰብስበን አንድ አስራ ሶስት ልጆች እንሆናለን። ቁጭ ብለናል። አካባቢው ስፖርት የምንሰራበት ቤት እና ከቤታችን ቢያንስ አስራ ሁለት ሜትር ይበቃል፣ ነገር ከተከሰተበትና ከኛ ከእኛ ቤት ርቀት ማለት ነው እና መቶ ተነሷለን። አንነሳም ለምን የያዝነውን ጠላ እንጨርስና እንነሳለን እንጂ ከዛ በኋላ መጣና አነጋገረን፣ እናንተ ሄዱ አለን እና መቶ እስከምናስረዳው ሁሉ አልሰጠንም። እኔ እንዴት ብዬ እንደምገልጽል እኔ እንጃ አላቶች ያጥሩኛል። እና ብቻ ከአንድ ህብረተሰብ ፖሊስ ያጋጥማል ብዬ አላስብም። እንኳን ህግ እኛ እንዲጠብቅ ተመርቆ እንደር ተብሎ ከተራሰው ሰው ራሱ እንደዚህ ነገር አይፈጠርም። በጊዜው በግድያ የሚጠረጠረው ፖሊስ በእጁ ትጥቅ እንዳልያዘ የተናገረው የናስ ከባልደረባው ተቀብሎ ነው የፈጸመው ይላል። ሰይቱን አቀባበለ ርቀት ጋር ሶስት ሜትር ምን ይሆነናል? ከጓደኛው ነው የተቀበለው። ሁለተኛውን የእሱ የፖሊሱ አባል ማለት ነው ስጉን ላይ ይዞ ነበረ በሰዓቱ። ልጁንም በሰላም አሁን ፖሊስ ጣቢያ አቅርበነዋል ነው የፖሊሱ ጓደኛ በስርዓት ነው በሰዓቱ። ሌላ እርምጃ መውሰድ እንችል ነበረ ግን ለምን ይሄ ይሆናል ብለን ነገደለው ነው እየተሯሯጥ ሄድ ነው አንተንማ አቃጥልሃለሁ ብሎ አቀባበለ የሰው ልጅ ሁለት ሰከንድ እንድ አይሰጥም እንዴ ኧረ ወንድማችንን ገደሉ ብለን ስንከተል የህንድ ፊልም ነው የሚመስለ እንጂ እዚህ ሀገር ሰላም በሆነበት ሀገር ላይ መቀሌ ላይ ይህ ነገር ይፈጠራል ብለህ በምንም አታስበውም እንኳን በተግባር ማለት ነው አስፋልት ላይ እየተኮሰ ነው የሚሄደው እያ እየተሯሯጥ ምን

አለመግባባት በሁለት ወጣቶች ላይ ጉዳት እንደደረሰ ተናግረዋል። ሟቹ የሀያ ሶስት ዓመት ወጣት ሲሆን የሶስት ዓመት ህፃን ልጅ እንዳለችውና እንዲሁም በአሁኑ ጊዜም ባለቤቱ እርጉዝ መሆኗን አብርሃም ይናገራል። በጣም ሰራተኛ ነበር። ራሱ የሚያስተዳድረው አብስኒያ ብረት ማቅለጫ የሚባለው እናምኑ አንድ ህፃን ልጅ የሶስት ዓመት ህፃን ልጅ አለችው። እናምኑ እርጉዝ ሚስት ማለች በጣም አሁን ተዳክማለች። በሽተዋ አይትን ብዙት ልጅሷል። የሚገርም ሁኔታ ገና የሚባል ልጅ ነበረው ከቦሌ ስ ጋም ምንም ጋም ሰዎች የምትጭማን ነበሩ። ስንት ሰዎች በግድያው የተጠረጠረው ፖሊስ በአሁኑ ጊዜ በቁጥጥር ስር መዋሉን ያገኘነው መረጃ ያሳያል። ተጨማሪ መረጃ ከከተማው ፖሊስ ጽህፈት ቤትና ሌሎች የመንግስት ስራ ኃላፊዎች ለማግኘት ያደረግነው ጥረት አልተሳካም። በአሁኑ ጊዜ ጉዳት ደርሰባቸው በመቅለ አይደር ሪፈራል ሆስፒታል ተኝተው እየታከሙ ያሉት ሁለት ወጣቶች ያሉበት ሁኔታ ለማወቅ ወደ ሆስፒታሉ አምርተን አንዱ በከፍተኛ የህሙማን ክትትል የሚደረግበት ክፍል ወይም ደግሞ አይሲዩ ገብቶ ታከመ መሆኑን ሌላኛው ደግሞ በድንገተኛ የህሙማን ክፍል እየታከመ እንደሚገኝ ለማረጋገጥ ችለናል። የኮሮና ቫይረስ ወረርሽኝ ተከትሎ በትግራይ ክልል የታወጀው አስቸኳይ ጊዜ አዋጅ ለማስፈጸም በማለት የሚንቀሳቀሱ ፖሊሶች በትግራይ ክልል ግድያ ሲፈጽሙ ይህ ለሁለተኛ ጊዜ ነው። ባለፈው መጋቢት ወርም በትግራይ ማዕከላዊ ዞን ናዕደር አዴት ወረዳ ፖሊስ በአስቸኳይ ጊዜ አዋጅ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰው ጥይት የአንድ ወጣት ህይወት እንዳለፈ ከዚህ በፊት በፊት መዘገባችን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቐለ።